ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ ተጀምረዋል። ጋቢና ቪኦኤ እንደምን አመሻችሁ። ዛሬ ቀኑ አርብ ግንቦት 23 2011 ነው። አብራችሁን ካመሻችሁ ቀጣዮችን ጉዳዮች በተከታታይ ትሰማላችሁ። ለሳምንታት ባድማ ላይ የቆዩ እጩ የሕክምና ባለሙያዎች ወደ ሥራ እየተመለሱ ባሉበት በአሁኑ ወቅት በአንዳንድ ዩኒቨርሲቲዎች ሥር የሚገኙ እጩ ሐኪሞች ግን ሥራ ለመጀመር ፈቃደኛ ለመሆናቸውን እየተናገሩ ነው። ግን ተመርቀን ስንወጣ ሌላ ኳሊፊኬሽን ኤግዛም ላይሰንስ የሚሰጥ ኤግዛም አዲስ ኤግዛም ይጀመርባቸዋል ተብለናል። ይህ ደግሞ እኛ አላማ በጣም ያጠራጥረናል። አላማው በእኛ በዘንድሮ የምንመረቅ ተማሪዎች በጣም ቁጥራችን ሰፊ ስለሆነ ያለው የስራ ቦታ እጥረት ሊኖር ይችላል ብለን ስለምንገምት ላይሰንስ ኤግዛሙ ተገቢ ነው ብለን አናምንም። በእኛ መጀመር የለበትም ብለን እናምናለን እና በቅርቡ የተመሰረተው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አዲስ ፓርቲ ተዋህዶታል። የከምባታ ህዝቦች ኮንግረስ። የከምባታ ህዝቦች ኮንግረስ ከዚህ በኋላ ሁለተኛ ሌላ ጠቅላላ ጉባኤ ጥሪ ሳያስፈልግ ማዕከላዊ ኮሚቴና ስራ አስፈጻሚ በውክልናችሁ በእኛ ትእዛዝ በውክልናችሁ መሰረት ወክለናችኋልና ከማንም ከሀገራዊ ፓርቲ ጋር ውህደት ፈጥራችሁ ሪፖርት እንድታረጉ ለኛ የሚል ብቻ ነው። የኮንግረሱ ሊቀመንበር ኤርጫፎ ኤርዴሎ ናቸው። ዝርዝሩ ቆየት ብሎ ይደመጣል። የጠቅላይ ሚኒስትር አብይ አህመድ መልእክት ወደ ወጣቶች እና ሌሎችም ጥንቅሮች ለእናንተ በተከታታይ ይቀርባሉ። ምሽቱን በመስተንግዶ አብሬያቸው የሚቆየው ሀብታሙ ስዩም ነኝ። ቅድሚያ የዓለምን ውሎና ዳር የሚናገሩ ዜናዎች ይሰማሉ። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐየ ነኝ። ፍልሰተኞች ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ ድንበር ማምራታቸውን ሜክሲኮ እንድታስቆም ዩናይትድ ስቴትስ የአስር ቀናት ገደብ ሰጥታለች። ካልሆነ ግን ወደ ሜክሲኮ በሚገቡት ምርቶቿ ላይ ሁሉ ከፍተኛ ቅረጥ ለማስከፈል ዝታለች። ይህን ዛቻ ዛሬ በትዊተር ያስተላለፉት ፕሬዚደንት ትራምፕ ናቸው። ህገወጥ ፍልሰተኞች በሜክሲኮ በኩል ወደ ሀገራችን መምጣቱን እስከሚያቆሙበት ጊዜ ድረስ ከሜክሲኮ ወደ ሀገራችን በሚላኩ ምርቶች ሁሉ ቀረጥ እንጨምራለን ከአስር ቀናት በኋላ ሰኞ ላይ የአምስት ከመቶ ቀረጥ ይደነገጋል ሲሉ ፕሬዝዳንቱ በትዊተር አስታውቀዋል። አያይዘውም ፕሬዝዳንቱ የህገ ወጥ ፍልሰተኞች ወደ አሜሪካ ድንበር መምጣት እስከሚቆምበት ጊዜ ድረስ የቀረጡ መጠን በየወሩ ይጨምራል። እስከ ጥቅምት ወር ባለው ጊዜ ውስጥ የቀረጥ ማስከፈሉ መጠን 25 ከመቶ ሊደርስ ይችላል ብለዋል። የሜክሲኮ ፕሬዝዳንት አንድሬስ ማኑዌል ሎፔዝ ኤብራዶር በበኩላቸው በትዊተር ባስተላለፉት ምላሽ ማህበራዊ ችግሮች ቀረጥ በመጨመርና በማስፈራራት አይፈቱም ብለዋል። ሎፔዝ ኤብራዶር አያይዘውም ስለ መፍትሔ ለመደራደር ጠቅላይ ሚኒስትራቸውን ማርሴሎ ብራንድን ወደ ዋሽንግተን እንደሚልኩ ገልጸዋል። ይህ ዛቻ በተግባር ላይ ከዋለ እጅግ ከባድ ይሆናል። ስለሆነም ጠንካራ ምላሽ መስጠት ይኖርብናል ሲሉ የሜክሲኮ የሰሜን አሜሪካ ጉዳይ ምክትል የውጭ ጉዳይ ሚኒስትር ሄሱስ ያደ ለጋዜጠኞች ተናግረዋል። ባለፈው የካቲት ወር የሰሜን ኮሪያው መሪ ኪም ዦንግ ኡን እና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያካሄዱት ጉባኤ ሳይሳካ ከቀረ በኋላ የሀገሪቱ ከፍተኛ የዩናይትድ ስቴትስ ልኡክ ተገድለዋል ሲል ከደቡብ ኮሪያ እውቅ ጋዜጦች አንዱ ዘግቧል። አንዳንድ ስለ ኮሪያ ጉዳይ የሚከታተሉ ሰዎች ግን ብዙም ያሉት ነገር የለም። ምክንያቱም የደቡብ ኮሪያ ጋዜጦች ስለ ሰሜን ኮሪያ የሚዘግቧቸው ጭብጦች እውነትነት ላይ ችግር እንዳለ ተገልጿል። አንዳንዴ ተገደሉ የተባሉ ሰዎች በሕይወት የታዩበት ጊዜ እንዳለ ተነግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በውጭ ጉዳይ ሚኒስትርነት ጀርመንን ሲጎበኙ ለመጀመሪያ ጊዜ ሲሆን ዛሬ ከጀርመን ቻንስለር አንገላ መርከል ጋር ተገናኝተው ተነጋግረዋል። መርከል ከውጭ ጉዳይ ሚኒስትሩ ጋር ከመገናኘታቸው በፊት ዛሬ ከምንነጋገርባቸው ጉዳዮች አንዱ የኢራን ጉዳይ ይሆናል። ኢራን ኒኩሌር መሳሪያ ሊኖራት ስለማይችልበት መንገድ እንነጋግራለን ብለው ነበር። ዜናው እዚህ ላይ አበቃ። ከሳምንታት የሥራ ማቆም አድማ በኋላ በተለያዩ ዩኒቨርሲቲዎች ስር የሚገኙ የሕክምና ባለሙያዎች ወደ ሥራ እየተመለሱ መሆኑ ተሰምተዋል። ያም ሆኖ ግን አሁንም በአንዳንድ ዩኒቨርሲቲዎች ስር የሚገኙ የሕክምና ባለሙያዎች ወደ ሥራ ለመመለስ ፈቃደኛ አልሆኑም። ለምን? ቀጣዩ ዘገባ ይነግረናል። የተሻለ ሕክምና ምህዳር፣ የባለሙያዎች ጥቅማ ጥቅምና መብት ጥያቄን በማንገብ ለሳምንታት በተለያዩ የኢትዮጵያ ዩኒቨርሲቲዎች ስር ያሉ እጩ ሐኪሞች የትምህርትና የሥራ አድማ ማድረጋቸው ይታወሳል። አሁን ላይ በተወሰኑ ዩኒቨርሲቲዎች ስር የሚገኙ እጩ ሐኪሞች ወደ ሥራ መመለሳቸው ተሰምተዋል። ከእነዚህ መካከል በጥቁር አንበሳ ሆስፒታል በሥራ ልምምድ ላይ ያሉ ይገኙበታል። ዶክተር ኤልያስ ቤዛው ከሰኞ ጀምሮ ወደ ሥራችን ተመልሰናል። የጥቁር አንበሳ ሐኪሞች ይህም የሆነው በምንድን ነው? በግዳችን የሚገኙ ሲኒየር ሐኪሞች የእናንተ ጉዳይ፣ የእናንተ ችግር፣ የእኛም ጥያቄ ነው፤ ለዘመናት ሲጠየቅ የነበረ ነው። ስለዚህ ጥያቄዎቻችሁን በሰላማዊ መንገድ እኛም ከናንተ ጎን ሆነን እንጠይቃለን። ግን እስከዛ ድረስ ወደ ስራችሁ ተመለሱ። ነገሮች በቀል በአጭሩ ጊዜ የሚሰጡ አይደሉም በሚል ሁኔታ በእነሱ ሻምጋይነት ወደ ስራችን ተመልሰናል ማለት ነው ከሶስት ሳምንት ስራ ውጭ ቆይታ በኋላ። ዶክተር ሄቨን ሌላዋ አስተያየቷን የሰጠችን እጩ ሐኪም ናት። በእጩ ሐኪሞች አድማ ምክንያት እስራ መጉላላት መፈጠሩን ታስታውሳለች። አሁን ሬዚደንቶችም ኢንተርኖችም ስራ ቁመን ነበር እና ያው ጥቁር አንበሳን የሚያክል ሆስፒታል ኢንተርን እና በሬዚደንት ነው እንትን የሚለው እና በጣም ጫና ነበረ። አሁን አሁን ሁሉም ወደ ስራው ተመልሷል። ቀን የሚደረጉት ነገሮች ሁሉ አሁን ወደ ቦታቸው ተመልሷል። ግን ያው ሳንኖር ስንቀር ያለው ክፍተት በጣም ይታይ ነው። ዋርዶች ሁሉ ከኢመርጀንሲ አድሚት የሚያደርጓቸው ሬዚደንቶች ስለነበሩ እነሱ የወጡ ጊዜ እንዳለ ዋርዶቹ ባዶ አልጋዎች ናምን ሀኪም ሚለው ፔጅ ላይ ፎቶዎቹ ቀርቦ ነበር። ብዙ ዋርዶች ባዶ ሆነው አሁን ላይ ለሚመለከታቸው አካላት የቀረቡ ጥያቄዎች ቀስ በቀስ መልስ ያገኛሉ በሚል ተስፋ ወደ ስራ ከተመለሱት መካከል አንዷ መሆኗን የምታነሳው ዶክተር ሄቨን አሁንም ግን አፋጣኝ መፍትሄ የሚፈልጉ ጥያቄዎች በጥቂት ቀናት ውስጥ እንደሚመለሱ ያላትን ተስፋ አጋርታናለች። ሰላሳ ስድስት ሰዓት ከምንሰራ ሰው መሳት የሚችለው ነቃ ብሎ ሁሉንም ፔሽንትን በሚጠቅም በሚጠቅም መልኩ እንዲቀነሱ ለሚጠየቅ ነው። ሌላ እንደዚህ ስናደር የምናርፍበት ክፍል የለንም። አንድ ክፍል ነው የሚኖረው፣ ፍራሽ አልጋና ብርድ ልብስ አንሲሆና ብቻ ማዘጋጀት ነው። ስለዚህ እነዚህን ቀላል ቀላል ነገሮች እኔ ሁለት ሶስት ቀን ብቻ በቂና ነው የምለው በሌላ ምክንያት ዲሌ ካላደረግን በስተቀር እነዚህ ነገሮች ነው ቶሎ ብለን እንደዚህ በታይም ፍሬም የከፋፈልናቸው። የተለያዩ ጥያቄዎች አሉ ቶሎ የሚደረጉልን ና በረጅም ጊዜ የሚደረጉልን። በሌላ በኩል ግን በሐዋሳና ጂማ ዩኒቨርሲቲዎች ስር ያሉ እጩ ሐኪሞች ወደ ስራ እንዳልተመለሱ ሰምተናል። ስሜ አይጠቀስ ያለ የሐዋሳ ዩኒቨርሲቲ እጩ ሐኪም ከትናንት በስቲያ በነበረን ቆይታ ወቅት እጩ ሐኪሞችን የሚመለከት ደብዳቤ በግቢው እንደተለጠፈ አውግቶናል። ደብዳቤው እንደሚለው የቀሩት ጥያቄዎች በሀገር አቀፍ በዛ ጥያቄዎች ስራ ላይ ተገኝታቸው መጠየቅ ትችላላችሁ አለበለዚያ ግን ወደ ስራ ማትመለሱ ከሆነ በዚህ ሁለት ቀን ውስጥ ሪፖርት አድርጋችሁ ማትመለሱ ከሆነ ሰኞ ዕለት ሴኔቱ ሰብስቦ የዩኒቨርሲቲ ሴኔቱ ሰብስቦ አካዳሚክ የሆነ እርምጃ ይወስድባችኋል የሚል ደብዳቤ ነው። ይሄ ቢሆንም ግን በቅርቡ ወደ ስራ የመመለሱ ጉዳይ አጠራጣሪ መሆኑን የሚያነሳው ዕጩ ሐኪሙ በዋናነት በተቃውሞ እንዲገፋ ምክንያት የሆኑ ጉዳዮችን እንዲህ ሲል ይዘረዝራል። ስራ ምደባ ተመራቂ ሐኪሞች ከአሁን በኋላ ከግንቦት ሁለት ሺ አስራ አንድ ዓመተ ምህረት ጀምሮ የስራ ምደባ የላችሁም። እንዲሁም ደግሞ ኳሊፋይድ ሐኪሞች ነን እኛ በኳሊፊኬሽን ተፈትነን ነው የኢንተርንሽፕ ስራ የጀመርነው። ኳሊፋይድ የሚለውን ማዕረግ ይዘን ነው በዶክተር ማዕረግ ነው ይሰራን ያለ ነው እና ግን ተመርቀን ስንወጣ ሌላ ኳሊፊኬሽን ኤግዛም፣ ላይሰንስ የሚሰጥ ኤግዛም፣ አዲስ ኤግዛም ይጀምርባቸዋል ተብለናል። ይህ ደግሞ እኛ አላማ በጣም ያከራክረ- ያጠራጥረናል። አላማው በእኛ በዘንድሮ የምንመረቅ ተማሪዎች በጣም ቁጥራችን ሰፊ ስለሆነ ያለው የስራ ቦታ እጥረት ሊኖር ይችላል ብለን ስለምንገምት ላይሰንስ ኤግዛሙ ተገቢ ነው ብለን አናምንም። በእኛ መጀመር የለበትም ብለን እናምናለን። እና እንዲሁም ደግሞ ከተመረቀን በኋላ ያን ላይሰንስ ኤግዛም ካለፍን በኋላ ደግሞ እንደገና ስራ በራችን ፈልገን ነው እንደ በፊቱ መንግስት መድቡ ሊያሰራን አይችልም። የጤና ባለ እንደ ሀኪሞችን ማለት ነው። እና ይሄ ደግሞ እኛ የህልናት ጥያቄ አድርገን ነው የምናስበው። በተመሳሳይ በጅማ ዩኒቨርሲቲ ስር የሚሠራው ዶክተር ጎደልያስ ከትናንት በስቲያ በነበረን ቆይታ አድማው መቀጠሉን ከነገረን በኋላ ከዩኒቨርሲቲው አስተዳደር ጋር መልካም ንግግሮች እንደነበሩ አስታውሶ ሆኖም የአፋጣኝ ውሳኔ ጦት የእጩ ሐኪሞችን የመመለስ ፍላጎት እንዳቀዘቀዘው ይናገራል። እኛ ጋር አሉ፣ ግን ከዚህ ዩኒቨርሲቲ አስተዳዳሪ ጋር እኛ ጋር ካሉት ጋር ኃላፊነት ላይ ካሉ ሰዎች ጋር ንግስ ትል እያደረገ የተለያዩ ውይይቶች እንዲያደረገ ለመመለስ የሚሞከርበት ውሳኔዎች አሉ። ነገር ግን ችግሩ ምንድን ነው? የቁርጠኝነት ችግር አለ። ለምሳሌ ከምንጠይቃቸው ነገሮች ውስጥ አንዱ ሰላ ስድስት ሰዓት ለተከታታይ መስራት ነው የሚል ነው። እነዚህ ነገሮች ስንጠይቅ ለምሳሌ ዩኒቨርሲቲው አስተዳዳሪ ኛ ይሰጣል እንደዚህ እንዲቀመጥ ሰዓቱ ሀያ አራት ሰዓት እንዲሆን ነገር ግን ተፈጻሚነቱ ላይ ችግር አለ እና እሱም አንድ ለስራ አድማ ምክንያታችን ነው። ትልቅ የስራ አድማ ምክንያታችን ነው። በትናንትና ዕለት የእጩ ሐኪሞችን ጥያቄ በማስተጋባት የሚታወቁ የማኅበራዊ መገናኛ አውታሮች ይፋ እንዳደረጉት የጅማ ዩኒቨርሲቲ የትምህርት ምክር ቤት እጩ ሐኪሞች በዛሬው ዕለት ሥራ እንዲጀምሩ ካልሆነ ግን በፈቃዳቸው ከመርሃ ግብሩ እንደለቀቁ ተቆጥሮ የዩኒቨርስቲው አገልግሎት እንደሚቋረጥ ማሳሰቡን ጠቅሰዋል። እጩ ሐኪሞች ወደ ሥራ እንዲመለሱ በሚደረጉ ጥረቶች ጉዳይ ሐሳባቸውን እንዲያካፍሉን የጠየቅናቸው የጤና ጥበቃ ሚኒስትር ቃል አቀባይ አቶ ዮርዳኖስ አለባቸው ሚኒስተር መሥሪያ ቤቱ የሕክምና ባለሙያዎች ከጠቅላይ ሚኒስተሩ ጋር ካደረጉት ውይይት በኋላ ባስቀመጠው አቅጣጫ መፍትሄ ለማበጀት እንደሚጥር አስታውሰውን፣ አሁን የሚነሱ የምደባና የጥቅማ ጥቅም ጉዳዮችም ቀድሞ ይፋ በተደረገው አሰራር መሠረት መልስ ያገኛሉ ብለው እንደሚያምኑ ለአሁኑ ግን አዲስ ሂደት እንደሌለ ነግረውኛል። የሙያ ብቃት ምዘናና ማረጋገጫን በተመለከተ የሌላ መሥሪያ ቤት ኃላፊነት መሆኑን አንስተው አሰራሩ ግን በሙከራ ደረጃ ከሁለት ዓመታት ወዲህ ሲሠራበት የነበረ እንጂ በቅርብ ወራት ውስጥ የተጀመረ አይደለም ብለዋል። ይህ በእንዲህ እንዳለ በጎንደር ዩኒቨርሲቲ የሕክምና ሳይንስ ትምህርት ቤት ስር የሚገኙ እጩ ሐኪሞች ከትናንትና ሁለት ጀምሮ ወደ ሥራ መመለስ መጀመራቸው ተሰምቷል። Arangadina VOA። ጠቅላይ ሚኒስትር አብይ አህመድ በመላው ዓለም ለሚገኙ ኢትዮጵያንና ትውልድ ኢትዮጵያን ወጣቶች ይድረስ ያሉትን መልእክት ልከዋል። በተለይ በውጭ አገራት የሚኖሩ ወጣቶች ከሚኖሩበት በኢኮኖሚ ካደጉ አገራት በመማር ተተኪ ትውልድን የሚጠቅም ቁም ነገር እንዲሰሩ ግብዣ አቅርቦላቸዋል። መልእክቱን ትዝታ በላችሁና ሰለሞን አባተ እንደሚከተለው ያስደምጡናል። በመላ ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ወጣቶችና አዳጊዎች፣ ወይ መጪው ወቅት ኢትዮጵያ ውስጥ ክረምት ነው። ትምህርት ቤቶች በአብዛኛው ይዘጋሉ። በእናንተ ደግሞ በጋ ነው። እዚያም ቢሆን ትምህርት ቤቶች ለእረፍት ይዘጋሉ። ይህንን መልካም አጋጣሚ ስለ ሀገራችሁና ስለ ወገናችሁ እንድታስቡ በመፈለግ ነው ይህንን መልእክት የምልክባችሁ። ነጻነቷን ጠብቃ የኖረች ብርቱና ጀግና ሕዝብ ያላት፣ ውብና ድንቅ ባህሎችን ያቀፈች፣ ከዳሎል ዝቅተኛ ስፍራ እስከ ራስ ደጀን ከፍተኛ ተራራ የሚገኝባት፣ የዓለም ሃይማኖቶች ለዘመናት በፍቅርና በመግባባት የኖሩባት ታላቅ አገር አለቻችሁ። በዚህ በእጅጉ ልትኮሩ ይገባል። በሌላ በኩል ደግሞ ከዚህ አኩሪ ታሪካችን ጋር የማይመጣጠን ፈተና አለባት። አብዛኛውን የህዝባችንን ክፍል አንቆ የያዘ ድህነት አለባት። ብዙ ወገናችን በቂ የሕክምና አገልግሎት፣ ጥራቱንና ደረጃውን የጠበቀ ትምህርት፣ ንጹሕ ውሃ፣ የሚያስተሳስር መንገድ አያገኝም። እንደ እናንተ ያሉ ወጣቶች አብያተ መጻሕፍትን በቅርባቸው አያገኙም። የሚጫወቱባቸው ሜዳዎች በየሰፈራቸው ቀርቶ በየከተማቸው እንደ ልብ የሉም። ኮምፒውተሮች ዛሬም ለተማሪዎቻችን ብርቆች ናቸው። ከዘመናት በፊት በጥቅጥቅ ደኖቿ የምትታወቀው ሀገራችን ዛሬ ተራቁታለች። ደን መትከልና መንከባከብ በዘመናዊት ኢትዮጵያ ገና ባህል አልሆነም። አዕዋፍና አራዊት ከየአካባቢያችን እየራቁ ነው። ቢራቢሮዎችንና ነፍሳትን በዐይን አይተው በእጅ ነክተው የማያውቁ ወጣቶች እየተፈጠሩ ነው። በእንቅርት ላይ ጆሮ ደግፍ እንደሚባለው ደግሞ ይህ አልበቃን ብሎ እርስ በርስ መጣላት፣ አንዳችን ሌላችንን መግፋት፣ በዘር በቋንቋና በሃይማኖት ተለያይቶ መጋጨት፣ በየሚዲያው ጥላቻና ስድብን ማሰራጨት፣ መፈናቀልና ስደት የዘመናችን አስከፊ ገጽታ እየሆኑ ነው። እንደዚህ ከሆነ ለእናንተ ምን ዐይነት አገር ልናወርሳችሁ ነው? እኔን አሁን የሚያሳስበኝ ይሄ ነው። በተለይ ከሀገር ውጭ የምትኖሩ ወጣቶችና አዳጊዎች አንድ ነገር እንድታስታውሱ ፈልጋለሁ። ዛሬ እናንተ በደስታ በሰላምና በምቾት የምትጠቀሙባቸው ከተሞች፣ ትምህርት ቤቶች፣ መዝናኛዎች፣ አብያተ መጻሕፍት መንገዶችና መንደሮች በቀደመው ትውልድ በጠንካራ መሠረት ላይ የተገነቡ ናቸው። እነዚያ የቀደሙ ሰዎች ወገባቸውን አስረውና ችግሩን ሁሉ ተቋቁሞ ባይሰሩ ኖሮ ዛሬ የምታደንቋቸውን የአሜሪካ የአውሮፓና የእስያ ከተሞች ማግኘት አንችልም ነበር። እኛስ ለተተኪው ትውልድ ምን ሰርተንለታል? ዛሬ እናንተን የምጋብዘው ለዚህ ጥያቄ አብረን መልስ መስጠት እንድንችል ነው። ሀገራችንን ስልጡን ባለጸጋ ዴሞክራሲያዊትና ሰላማዊት ማድረግ የምንችለው ተባብረን ስንሰራ ነው። በተለይ እናንተ የነገ ተረካቢዎች ነገን እያስባችሁ መስራት አለባችሁ። ቢያንስ የሚከተሉትን አምስት ነገሮች ለሀገራችሁ እንድታደርጉ ጥሪ ያቀርባለሁ። አንደኛ፣ አሉ ጠቅላይ ሚኒስትር አብይ አህመድ፣ የዛሬውን ችግርና መከራ ሳይሆን የነገውን ተስፋ ተመልከቱ። ፈጽማችሁ በሀገራችሁ ተስፋ አትቁረጡ። እንለውጠዋለን፣ እንችላለን፣ ታሪክም እንሠራለን ብላችሁ እመኑ። ስለ አገራችሁና ስለ ሕዝባችሁ በጎ በጎውን ተናገሩ፣ መስክሩ። ለምትሮጡበት ጐዳና እንጂ ለሚያጋጥማችሁ የእንቅፋት ድንጋይ ብዙም ቦታ አትስጡት። በመንገዳችሁ ላይ ውሻ ቢጮኽባችሁ እናንተ ተመልሳችሁ አትጩኹ። ሁለተኛ፣ እውቀትን ወደ ሀገራችሁ አሻግሩ። አዳዲስ አሰራሮችን አምጡ። መጻሕፍትንና ኮምፒውተሮችን አሰባስቡ። የብዙ ተማሪዎችን ሕይወት ማሻሻል ትችላላችሁ። በየትምህርት ቤቶቹ ግቡና የበጎ ፍቃድ መምህራን ሁኑ። የማከማቻ ቋቶችን ማለትም ሰርቨር አዘጋጅታችሁ ዲጂታል መጻሕፍትን ተማሪዎች በስልኮቻቸው እንዲያገኙ አድርጉ። የትምህርት መርጃ መሣሪያዎችን አሰባስቡና ለየትምህርት ቤቶቹ አድርሱ። የምስራቅ እስያ ወጣቶች እንዲህ ነው የሚያደርጉት። ከእነርሱ ልምድ ቅሰሙ ይቀጥላሉ ጠቅላይ ሚኒስትሩ። ሶስተኛ፣ መጽሐፍትን በማሰባሰብ በታናናሽ ከተሞችና ትምህርት ቤቶች አብያተ መጻሕፍትን አስፋፉ። ከሻይህና ቡና በሚቀነስ ገንዘብ በአካባቢ ቁሳቁስ የመጽሐፍት ቤቶችን መሥራት ይቻላል። መጽሐፍቱን ደግሞ ከየቦታው መለቃቀምና በእርዳታ ማግኘት ትችላላችሁ። በቀላል ቴክኖሎጂዎች አብያተ መጻሕፍቱን ዲጂታል ማድረግም ይቻላል። አራተኛ የበጎ ፈቃድ አገልግሎት በመስጠት የሰለጠነ አሰራርን በሀገራችሁ አስለምዱ። በሆቴሎች፣ በመሥሪያ ቤቶች፣ በግል ድርጅቶች፣ በገበያ አዳራሾች፣ በሆስፒታሎች ወዘተ አገልግሎት በመስጠት የተሻለ አሰራርን ለሌሎች አሳዩ። ሀገራችሁ እንድትሆን የምትፈልጉትን እናንተ ራሳችሁ አድርጋችሁ አሳዩ። አምስተኛ ስለ ሀገራችሁ ወቅታዊ ሁኔታ ለሕዝባችሁ ማበርከት ስለምትችሉት አስተዋጽኦ፣ ችግሮቻችንን ቀርፈን ፈተናዎቻችንን አልፈን እንዴት ሀገር መገንባት እንደምንችል የምትመክሩባቸው የወጣቶች የሐሳብ መለዋወጫ መድረኮችን አዘጋጁ። እናንተው ራሳችሁ ተነጋገሩ፣ ጥናቶችን አቅርቡ፣ ሐሳቦችን አዋጡ፣ የመፍትሔ ሐሳቦችን አምጡ። በመጨረሻም የጠቅላይ ሚኒስትሩ መልእክት የመኖሪያ ስፍራችን ብዙ ነው ይላል። ያለችን ሀገር ግን አንዲት ናት። የትም ብትወለዱ ኢትዮጵያ በደማችሁ ውስጥ አለች። የአንዲት ሀገር ታላቅነት የሚወሰነው በተተኪው ትውልድ ታላቅነት ነው። እናንተ ከበረታችሁ፣ ተስፋ ካልቆረጣችሁ፣ ሀገራችሁን ለመለወጥ ከተነሳችሁ የኢትዮጵያ ትንሣኤ እንደሚቀርብ አትጠራጠሩ። ለአፍራሽ ወሬና ለአሉባልታ ቦታ አትስጡ። ስለሚነሳው አቧራ ሳይሆን ስለምናሳርፈው አሻራ እናስብ። የነገው ትውልድ በእናንተ እንዲኮራ፣ ስማችሁም ከአገራችሁ ክብርና ገናናነት ጋር አብሮ እንዲጠራ፣ ኑ አብረን እናትም አሻራ። በኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ጥያቄ ያስተናገድነውን የጠቅላይ ሚኒስትር አብይ አሕመድን መልእክት ነው ያሰማናችሁ። توضا درسوا ቸው በርከት ያለው የፖለቲካ ፓርቲዎች በመዋሃድ የፈጠሩት የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ አዲስ አባል ፓርቲ ተቀላቅሎታል። ፓርቲው የከምባታ ህዝቦች ኮንግረስ ነው። ፓርቲው ለምንና በምን አግባብ ከኢዜማ ጋር እንደተዋሃደ ቀጣዩ የመለስካቸው አማሃ ዘገባ ይነግረናል። የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ረፋዱ ላይ በጠራው ጋዜጣዊ መግለጫ የከምባታ ህዝብ ኮንግረስ እንደተዋህደው አስታውቋል። በሀገሪቱ ከዚህ በፊት ከተፈጠሩትና ከከሸፉት ቅንጅቶች፣ ግንባሮችና ህብረቶች ተምሬያለሁ የሚለው ኢዜማ ራሱን በአዲስና ዴሞክራሲያዊ መልክ በጠንካራ መሠረት ላይ እንዳደራጀ በጽሑፍ መግለጫው ላይ ይናገራል። ዛሬም አዲሱን ፓርቲ የተቀላቀለው የከንባታ ህዝብ ኮንግሬስ ከህኮ ይህንን መንገድ ተከትሎ የተከናወነ እንደሆነ የኢዜማ አመራር አባል አቶ አበብ አካሉ ከመግለጫው በንባብ አሰምተዋል ኢዜማ በስድስት ፓርቲዎችና ሁለት ስብስቦች ከወራት ውይይትና የሰነድ ዝግጅት በኋላ የተመሰረተ ፓርቲ ሲሆን ራሳቸውን አክስመው ከዚህ ጠንካራ ፓርቲ ጋር ለመዋሃድ ፈቃደኛ ለሚሆኑ ፓርቲዎች በሩን ክፍት በማድረጉ የከንባታ ህዝቦች ኮንግረስ ከህኮ ራሱን በስራ አስፈጻሚ በምክር ቤትና በጉባኤ ውሳኔዎች በማክሰምና በብሔራዊ ምርጫ ቦርድ በኩል አስፈላጊ ሰነዶችን በማሟላት ከኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጋር ተቀላቅሏል ድርጅታቸው የከንባታ ህዝብ ኮንግሬስ ላለፉት 28 ዓመታት ከባድ መሥዋዕትነት እየከፈለ በኢትዮጵያ ፖለቲካ በተቃዋሚነት የቆየ ድርጅት መሆኑን ያስታወቁት የከህኮ ሊቀመንበር አቶ ኤርጫፎ ኤርዴሎ ይህ ውህደት የተፈጸመበትን ሂደት አስረድተዋል። ፓርቲ ማክሰም በጠቅላላ ጉባኤ ተሰብስቦ የከንባታ ህዝቦች ኮንግሬስ ከዚህ በኋላ ሁለተኛ ሌላ ጠቅላላ ጉባኤ ጥሪ ሳያስፈልግ ማዕከላዊ ኮሚቴና ስራ አስፈጻሚ በውክልናችሁ በእኛ ትእዛዝ በውክልናችሁ መሰረት ወክለናችኋል እና ከማንም ከሀገራዊ ፓርቲ ጋር ውህደት ፈጥራችሁ ሪፖርት እንድታረጉ ለእኛ የሚል ብቻ ነው። ስለዚህ ጠቅላላ ጉባኤ ይሄንም ውክልና ሰጥቶናል። ይሄንን ውክልና ስለሰጠን ከክልል ሁሉም መጥቶ እዚህ ስለማይሰባሰብ ከዛሬ ጀምሮ ዳግም ጥሪ እንዳይደረግ ማለት ጠቅላላ ጉባኤ እንዳጠሩ ተዋሂዳችሁ አሳውቁ ብቻ ስላለ ያንም ፊርማና አባላት መቶ ሀያ እና አምሳ የምክር ቤት አባላት የተገኙበትን ፊርማቸውን ያረፈበትን የቃለ ጉባኤን ጭምር አስፍረን ለምርጫ ቦርድ አሳውቀናል። አሁን ደግሞ ለምንዋሀደው ፓርቲ ይህንኑ አቀበል ነው የተዋህር ነው። በጋዜጣዊ መግለጫው ላይ በጋዜጠኞች ለቀረቡት ጥያቄዎች የኢዜማ አመራር አባላትና አቶ ኤርጫፎ ኤርዴሎ ተጨማሪ ማብራሪያዎች ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሐረርጌ በድርቅ ምክንያት ተፈናቅለው በሐመሩ ወረዳ ለስምንት ዓመታት የሰፈሩ ዜጎች ይደረግላቸው የነበረው ድጋፍ በመቋረጡ አስቸጋሪ ሕይወት ለመግፋት እንደተዳረጉ ለአሜሪካ ድምፅ ራዲዮ ተናግረዋል። ናኮር መልካ ዝርዝሩን ይነግረናል። አቶ ሁሴን ማህመድ የስምንት ቤተሰብ አስተዳዳሪ መሆናቸውን ይናገራሉ። ከሐረርጌ በድርቅ ምክንያት ተፈናቅለው በሐሙር ወረዳ ጎይቴቦ ቀበሌ ከሰፈሩ ስምንት ዓመት ቢሞላቸውም በግብርና መሬት እጦት ሳቢያ በመንግስት ድጋፍ ሲኖሩ መቆየታቸውን ገልጸዋል። ይደረግላቸው የነበረው የምግብ ድጋፍ ባለፈው መጋቢት ወር እንደተቋረጠ ጠቅሰው ወደ አዲስ አበባ በመጓዝ ከግብርና ቢሮ ሰዎች ጋር እንደተነጋገሩ ያብራራሉ እናንተ ከተፈናኘ ህዝማ ህይወታችን ካቀረሙ በኋላ

የቤት እቃዎች በረዲስት እና መቆርቆራ ምናምን እንሰጣቸዋለን ብሎ ጠርቶ ዘር ነው ያለ ነው። ወይዘሮ ሀሊማ አህመድ በበኩላቸው የምግብ ድጋፍ ቢጀመርም አሁንም ንጹህ ውሃ ባለማግኘታቸው ሴቶችና ህጻናት ለበሽታ እየተዳረጉ ነው ሲሉ ገልጸዋል። ንጹህ የመጠጥ ውሃም አላገኘንም። ከሌሊቱ ዘጠኝ ሰዓት ውሃ ፍለጋ ሩቅ ቦታ ሄደን ከቀኑ ስድስት ሰዓት ነው ወደ ቤት የምንመለሰው ለብርድ በሽታ ከመጋለጣችን ውጪ ለነፍሰ ጡር ሴቶችም ረዥም ርቀት ከመሄዳቸው የተነሳ ጽንሳቸው እየተጨናገፈባቸው ነው። የእርሻ መሬት የሚሆንም አላገኛ። አቶ ጀማል መሐመድ በበኩላቸው መንግስት ተቋርጦ የነበረውን የምግብ እና የተለያዩ ቁሳቁሶች ድጋፍ በማስቀጠሉ አመስግነው ችግሩን በዘላቂነት ይፈታል የሚሉትን የመፍትሄ ሀሳብ እንዲገልጻሉ። ዋናው ስለ መሬት ነው። እኛ አሁን መሬት ብናገኘው ስራ በደንብ የሚችል ነበር። ነገር ግን ብዙ አመት ነው እኛ የጠየነው፣ መልስም ምንም መልስ አላገኘንም። አቶ ለሊሳ በቀለ የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ ናቸው። በጎይቴቦ ከ2600 በላይ ሰዎች በምቹ የግብርና መሬት እጦት ምክንያት ለችግር መጋለጣቸውን በአካልም ተገኝተው ማየታቸውን ገልጸዋል። ተቋርጦባቸው የነበረው የእህል ድጋፍ ቢጀመርም አሁንም የንጹ ውሃ ችግር መኖሩን አረጋግጠዋል። ውሃ ከሌላ ቦታ በተሽከርካሪ የሚያቀርቡበት ሁኔታ ላይ ከኮሚቴ ጋር እየተወያዩ መሆኑን ጠቅሰው ችግሩን በዘላቂነት ስለመፍታት እንዲገልጻሉ እስከተቻለን መጠን በዞናችን ውስጥ ለእርሻ የሚሆን ምቹ መሬት ለማግኘት ጥናት እያካሄድን ነው። ይህ ካልተገኘም ከኦሮሚያ ግብርና ቢሮ ጋር በመነጋገር ሌላ ቦታ የሚሰፍሩበት ሁኔታ ይመቻቻል ማለት ነው። ጊዜውን በተመለከተ ግን አንድ ሳምንት ወይም አንድ ወር ልል አልችልም። በተቻለን ፍጥነት ግን ችግራቸውን ለመቅረፍ እየሰራን ነው። የኦሮሚያ ግብርናና ተፈጥሮ ሃብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪም በ18 የተፈናቃዮች መጠለያ ላይ በተደረገው ጥናት የመሰረተ ልማት ችግሮች እንዳሉ ታውቋል ብለዋል። የጎይቴቦ ቀበሌ ቅሬታን በተመለከተም እንዲህ ብለዋል። በሀሙሉ ጎይቴቦ የሚገኙ ቢያንስ መጠለያ አላቸው። በፕላስቲክ ጎጆ ስር ተጠልለው የሚገኙ ተፈናቃዮች አሉ። የእነዛን ችግር ከፈታም በኋላ በጎይቴቦ የሚገኙትንም ችግር እንዴት መፍታት አለብን በሚለው ላይ ተወያይተናል። በ2012 የበጀት ዓመት ችግራቸው መፍትሄ እንዲያገኝ ይደረጋል ማለት ነው። ኃላፊው ይህንንም ችግር ለመፍታት ተፈናቃዮችን መልሶ የሚያቋቁም ኮሚቴ ተዋቅሮ ወደ ስራ ገብቷል ብለዋል። ለቪኦኤ ናኮር መልካ ከነቀምቴ። አብረን ስላመሸን በጣም ደስ ብሎናል። አብሬያችሁ የነበርኩት ሀብታሙ ስዩም ነኝ። በድምፅ ምህንድስና ሞክቢል ያቤሮ አብሮኝ አምሽተዋል። በነገ ዕለት ባሳለፍነው ሳምንት ካስደመጥናችሁ ዝግጅቶች መካከል የተወሰኑትን መራር ጥና አሰማችኋል ደናምሽሉ በለ ወደ I'm a little bit of malo, little no of comes out I'm <speaking in foreign> a <language>